Voice of America VOA Yeah, Yameric Adams Radio Tabano. በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 21 2013 ዓ ም ዝግጅታችን ጀመረ። ለሚያደሬድ ፈርሚያል ተዘጋጅ ያለው አሁንም የምንጠብቀውን ከመንግስት ብቻ ነው መመሪያ የምንጠብቀውን። አገር ከሌለ መኖር የለም። አገር ከሌለ ልጅ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው ኛ አላማችን። በክልሉ መንግስት የተጠራውን የክተት ጥሪ መቀበላቸውን የተናገሩ በባህር ዳር ከተማ የተካሄደ ሰልፍ ላይ የተሳተፉ ነዋሪ ነው ያዳመጣችሁት። በደብረ ብርሃን የተካሄደውንም ሰልፍ ይዘት አካተን በምሽቱ ዘገባ እናስደምጣችኋለን። በቪኦኤ አፋን ኦሮሞ በኩል እንኳን አቶ ለማን አግኝተው ቃለ መልስ ማድረግ ይቅር እና አሳቡም አልቀረበም፣ የተደረገም ሙከራ የለም። የአሜሪካ ድምጽ የአፋን ኦሮሞ ቋንቋ አገልግሎት ዋና አዘጋጅ ነሞ ዳንዲን ነው የሰማችሁት። በቅርቡ የቀድሞ የመከላከያ ሚኒስቴር ሚኒስትር አቶ ለማ መገርሳ አሜሪካ ድምጽ ላይ ቀርበዋል በሚል በማህበራዊ ሚዲያ የተሰራጨን ዘገባ በተመለከተ ከተናገረው የቀነጨበውን ነው ያስደመጥ ናችሁ በምሽቱ ይዘን እንመለሳለን። ጤና ይስጥልኝ ክቡራንና ክቡራት አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኤ አማሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምን አምሽታችኋል አድማጮች ዜናዎቹን የማሰማችው ቆንጂት ታዬ ነኝ ጅቡቲን ከአዲስ አበባ የሚያገናኘው ዋናው አውራ ጎዳና እና ከጅቡቲ ወደብ ወደ አዲስ አበባ የንግድ ሸቀጥና ቁሳቁስ የሚጓጓዝበት ዋናው የባቡር መስመር መዘጋቱን የሶማሌ ክልል ፕሬዚደንት ሙስጠፌ መሐመድ መናገራቸውን ሮይተርስ ዘገበ ወደ ኢትዮጵያ የሚገባው አብዛኛው የንግድ ሸቀጥ የሚጓጓዝበት ቁልፍ መስመር መዘጋቱን ሮይተርስ በነጻ ምንጭ በኩል ለማረጋገጥ እንዳልቻለ ጠቅሷል። ከኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤትም ሆነ ከጅቡቲ ባለስልጣናት በዚህ ዘገባው ለማካተት ምላሽ ለማግኘት እንዳልቻለም ጨምሮ አስታውቋል። አውራ ጎዳናውና የባቡር መስመሩ የተዘጋው ባለፈው ቅዳሜ የተፈጸመውን ጥቃት በተቃወሙ ወጣቶች እንደሆነ የሶማሌ ክልል ፕሬዚደንት መናገራቸውን ነው ዘገባው የገለጸው። የሶማሌ ክልላዊ መንግስት ትናንት ማክሰኞ ባወጣው መግለጫ ከአጎራባች አፋር ክልል የሆኑ ሚሊሺያዎች በአንዲት ከተማ ላይ ጥቃት አድርሰዋል፣ ዝርፊያም ፈጽመዋል ሲል ማስታወቁን ሮይተርስ ዘግቧል። የሶማሌ ክልል ፕሬዚደንት ሙስጠፌ የባቡር መስመሩንና አውራ ጎዳናውን ለማስከፈት ከወጣቶቹ ጋር እየተነጋገርን ነው ማለታቸውንም ዘገባው ጨምሮ ገልጿል። ጠቅላይ አቃቤ ሕግ በነሌተና ጀነራል ታደሰ ወረደ መዝገብ ጀነራል ገብረ ጻድቃን ገብረ ትንሣኤን ጨምሮ በሰባ አራት ሰዎች ላይ ዛሬ ክስ መመስረቱን አስታወቀ። አራት ሰዎችን አሳፍሮ ከድሬዳዋ ወደ ጅጅጋ ሲጓዝ የነበረ መለስተኛ አውሮፕላን ትናንት አመሻሹ ላይ በምስራቅ ሐረርጌ ዞን ኮምቦልቻ ወረዳ መውደቁ ተዘገበ። የወረዳው ኮሚኒኬሽንስ ቢሮ ለቪኦኤ እንደገለጸው አውሮፕላኑ ካሳፈራቸው አራት ሰዎች መካከል አንዱ ላይ መለስተኛ የአካል ጉዳት ከማጋጠሙ በስተቀር ሁሉም ተሳፋሪዎች ጉዳት አልደረሰባቸውም። አዲስ ቸኮል ተጨማሪ አለው። የዓለም ምግብ ፕሮግራም ስያሜ የሚታይበት አነስተኛው አውሮፕላን ትላንት አመሻሽ ላይ በኮምበልቻ ወረዳ ቄሬንስ አጋራሮ በተባለ የገጠር ቀበሌ መውደቁን የወረዳ ኮሚኒኬሽን ኃላፊ በቴሌቪዮ በሰጡት መግለጫ አስታውቀዋል። ትላንትና ወደ አስራ አንድ ሰዓት ተኩል አካባቢ የአነስተኛ አውሮፕላን ወርቆ ነበረ ምስራ ቀረቤ ኮምበልቻ ወረዳ ቀሌሳ ቀበሌ ማህበር የምትበር ጉዳት ደርሶበታል። ደርሶ በታላ አውሮፕላኑ ሰዎች ተጎድሷል። እንዴ ሰዎች አራት ሰዎች ዘው ሰሉ አንዱ ፈረንጅ ነው፣ ሶስቱ አበሻ ነው። የሞተ ሰው የለም። አነስተኛ ጉዳት ደረሰ በኋላ አንዱ ላይ እጁ ተሰብሮ ነበረ። አነስተኛ ጉዳት የደረሰበት አንዱ ተሳፋሪ ለሕክምና እርዳታ ወደ ድሬዳዋ ድልጫሮ ሆስፒታል እንደተላከ ያገኘነው መረጃ ያመለክታል። አደጋው በደረሰ ሰዓት በኮምቦልቻ የነበረው የአየር ሁኔታ ጭጋጋማ እንደነበርም አቶ አብዲ ቡሽራ ገልጸዋል። ሰሞኑን አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች ላይ ጭጋጋማ የአየር ሁኔታ እየተስተዋለ ሲሆን ከአዲስ አበባ የሚነሱና ወደ አዲስ አበባ የሚያርፉ በርካታ በረራዎችም በዚሁ የተነሳ መስተጓጎላቸው ተነግሯል። ከድሬዳዋ ተነስቶ ወደ ጅጅጋ ሲጓዝ የነበሩ አውሮፕላን የተከሰከሰው ከዚሁ ጭጋጋማ አየር ጋር በተያያዘ መሆን አለመሆኑ ግን የታወቀ ነገር የለም። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የኢትዮጵያ ሲቪል አቪዬሽን ባለስልጣን በጉዳዩ ላይ በይፋ የሰጠው መግለጫ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። በኢትዮጵያ የትግራይ ክልልና የአማራ ክልል ግጭት በመሸሽ በቀጣዮቹ ቀናት ውስጥ ወደ አምስት ሺህ የሚሆኑ ኢትዮጵያውያን ስደተኞች ድንበር አቋርጠው ሱዳን ይገባሉ ብለን እንጠብቃለን ሲሉ አንድ የሱዳን ባለስልጣን ዛሬ መናገራቸውን አዣንስ ፍራንስ ፕሬስ ዘገበ። ዘገባው አክሎም በዚህ ሳምንት ውስጥ ሶስት ሺህ ኢትዮጵያውያን የሱዳንን ድንበር አቋርጠው መግባታቸውንና አጠቃላዩ ሱዳን የሚገኙት ኢትዮጵያውያን ስደተኞች ቁጥር ወደ 60 ሺህ መቃረቡን አመልክቷል። ውጊያው እየተባባሰ በመሆኑ በቀጣዮቹ 48 ሰዓታት ውስጥ አምስት ሺህ ጥገኝነት ጠያቂዎች ይገባሉ ብለን እንጠብቃለን ሲሉ የሱዳን ከሰላ ክፍለ ግዛት ባለስልጣን መናገራቸውን ነው ኤኤፍፒ የዘገበው። እየጣለ ባለው ከባድ ዝናብ ሳቢያ በሁለቱ ሀገሮች ድንበር ላይ ያለ ወንዝ ሞልቶ አካባቢው በጎርፍ በመጥለቅለቁ ትናንት ወንዙን ለመሻገር የሞከሩ ሶስት ኢትዮጵያውያን ሰጥመዋል ሲሉ ባለስልጣኑ መናገራቸውንም ዘገባው አክሏል። በትግራይ ክልል ውጊያው ከተጀመረ ወዲህ በሺዎች የተቆጠሩ ሰዎች መገደላቸውንና ከ400 ሺህ በላይ ለረሃብ መዳረጋቸውን የተባበሩት መንግስታት ድርጅትን ጠቅሶ ዘገባው አክሏል። በግዛት ይገባኛል ጉዳይ ለበርካታ ዓመታት የትግራይ ክልልና የአማራ ክልል ተጣምደውበት የቆየው ጭቅጭቅ በአሁኑ ወቅት የግጭቱ ዋና ጉዳይ የሆነ መምጣቱን ዘገባው አውስቷል። ባለፈው አርብ የዓለም የምግብ ፕሮግራም በትግራይ ስላለው ሰብአዊ ሁኔታ እጅግ በጣም ስጋት አድሮብናል ከባድ የምግብና የሌላም አቅርቦት ችግር ተፈጥሯል ማለቱንም ጨምሮ ገልጿል። ትግራይ ውስጥ ለአራት ሚሊዮን በአጣዳፊ የምግብ ችግር ላይ ላሉ ሰዎች ያልተገደበ የሰብአዊ ረዴት ተደራሽነት እንዲኖር WFP ማሳሰቡንም ዘገባው ጨምሮ አውስቷል። የፌዴራል ጠቅላይ ፍርድ ቤት የልደታ ምድብ ችሎት በነ ጃዋር መሐመድ የክስ መዝገብ ላይ የተከሰሱና ፍርድ ቤት አንቀርብም ባሉ አራት ተከሳሾች ላይ ዛሬ ውሳኔ ማሳለፉ ተገለጸ። ፍርድ ቤቱ ችሎት ፊት መቅረብ ያልፈለጉ አራት ተከሳሾች ጉዳይ በሌሉበት ክሳቸው እንዲታይ ወስኗል። የተከሳሾቹ ጠበቃ አቶ ከድር ቡሎን አነጋግሮ ዘጋቢያችን ገልሞ ዳዊት ቀጣዩን ዘገባ አስተላልፎልናል። ተከሳሾቹ አቶ ጃዋር መሐመድ በቀሌ ገርባ፣ ሀምዛ አዳነ ና ደጀኔ ጣፋ ከዚህ በፊት መንግስት የፍርድ ቤቱ ውሳኔን እያከበረ አይደለም ሲሉ ሁለት ጊዜያት ሐምሌ 21 ና 29 2013 ዓ ም ከችሎት መቅረታቸው ይታወሳል። ዛሬም የተጠቀሱት ተከሳሾች ለችሎት ያልቀረቡ ሲሆኑ በጉዳዩ ላይ የቻለው ችሎት ግን ካሁን በኋላ ተከሳሾቹ በሌሉበት ጉዳያቸው እንዲታይ ሲል ብይን ሰጥተዋል። አቶ ከድር ብሎ የተከሳሾቹ ጠበቃ ናቸው።

ምክንያቱም ደንበኞቻችን በፈቃዳቸው እንዲቀርቡ እንጠይቃቸዋለን የሚል ሀሳብ ነው ያቀረብ ነው። ዛሬ ፍርድ ቤቱ ግራቀኙን ክርክር ከሰማ በኋላ ተከሳሾቹ በግዳጅ ይቅረቡ የሚለውን ሀሳብ ውድቅ አድርገዋል። በሁለተኛ በአገሪቱ ሕገ መንግስት አንቀጻያ በተደነገገው መሰረት አንድ ሰው ስለቀረበበት ክስ የማወቅ መብት አለው። በዓለም አቀፍ ሕግም ይህ ድንጋጌ አለ። ሆኖም ተከሳሾቹ ይህንን መብታቸውን መጠቀም ስላልፈለጉ ክሳቸው ከዚህ በኋላ እነሱ በሌሉበት መታየት ይቀጥል ሲል ወስነዋል ብለዋል። አቶ ከዲር ፍርድ ቤቱ ለነሐሴ 30 2013 ዓ.ም ሌላ ቀጠሮ መስጠቱንም ገልጸዋል። አክለውም በነጃዋር የክስ መዝገብ ከተከሰሱት ተከሳሾች የአራቱ የክስ ሂደት ብቻ በሌሉበት ይታያል እንጂ የሌሎች 20 ሰዎች የክስ ሂደት አስመልክቶ አዲስ የተላለፈ ውሳኔ የለም ብለዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ከአሁኑ በቀጣዩ ዓመት በሚካሄዱት የምክር ቤት ተወካዮች ምርጫዎች ጣልቃ መግባት ጀምራለች ሲሉ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ተናገሩ። ፕሬዝደንቱ ትናንት በብሔራዊ ደህንነት ዲሬክተር ቢሮ ኦዲኤንአይ በሰጡት ቃል የደህንነት ማህበረሰቡ ያደረገላቸውን ምስጢራዊ ገለጻ ጠቅሰው ሩሲያ ከአሁኑ በ2022ቱ ምርጫና የተዛባ መረጃ በማሰራጨት ረገድ የምታደርገውን ተመልከቱ ብለዋል። ሞስኮ የያዘችው ተግባር ሉዓላዊነታችንን በግልጽ የጣሰ አድራጎት ነው ሲሉም ፕሬዚደንቱ ጨምረው ተናግረዋል። በኮቪድ-19 ዜና በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፌዴራል መንግስቱ ሠራተኞች በሙሉ ወይ ክትባቱን ይከተቡ አለዚያ ደግሞ በየጊዜው መደበኛ የቫይረስ ምርመራ እንዲያደርጉ ሲሉ ነገ ሐሙስ ትዕዛዝ ያስተላልፋሉ ተብሎ እንደሚጠበቅ ስማቸው ያልተገለጸ የአስተዳደሩ ባለስልጣንን የጠቀሰ ዜና አመለከተ። ፕሬዝደንት ባይደን ትናንት በብሔራዊ ደህንነት ዲሬክተር ቢሮ ጉብኝታቸው ወቅት ለጋዜጠኞች በሰጡት ቃል በዚህ ፖሊሲ ላይ ውይይት እየተደረገ ነው ብለዋል። በጡረታ ላይ ያሉ የጦር ኃይል አባላት የሚተከሙባቸው 1700 የሕክምና ማዕከሎችና የተመላላሽ ታካሚ ክሊኒኮችን የሚያስተዳድረው የጦር አርበኞች ጉዳዮች ሚኒስቴር የተጠቀሰውን ትዕዛዝ ለሰራተኞቹ በተለይም ለጤና ሰራተኞች ሰኞ እለት በማስተላለፍ የመጀመሪያው የፌዴራሉ መንግስት ሚኒስቴር መስሪያ ቤት ሆነዋል። በሌላ ዜና የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ከሁለት ወራት በፊት ያደረገውን ውሳኔ በመቀልበስ በአሁኑ ወቅት በተወሰኑ የሀገሪቱ አካባቢዎች የኮቪድ-19 ክትባት የተከተቡ ሰዎች ቤት ውስጥ ወይም ዝግ በሆኑ ስፍራዎች ሲሆኑ የአፍና የአፍንጫ መሸፈኛ ጭምብል እንዲለብሱ አዲስ ምክረ ሀሳብ አወጣ። በሌላም እርምጃ ሲዲሲ መምህራን፣ ተማሪዎችና የትምህርት ቤቶች ሰራተኞች ክትባቱን የተከተቡትም ያልተከተቡትም ያፍና ያፍንጫ መሸፈኛውን እንዲያደርጉ አሳስቧል። ሲዲሲ ለዚህ ውሳኔው ምክንያት የሆነው በሀገሪቱ አንዳንድ አካባቢዎች የኮቪድ-19 ስርጭት እየበረታ የሚከተቡ ሰዎችም ቁጥር ዝቅ እያለ በመምጣቱ መሆኑን አስታውቋል። በመጨረሻም የቶኪዮ ኦሊምፒክ ውሎ ዜና ከሀብታሙ ስዩም እንስማ። አመሰግናለሁ ቆንጂት። በጂምናስቲክ ስፖርት ዘርፍ ከምንጊዜ ምርጥ ተወዳዳሪዎች መካከል አንዷ መሆኑ የተነገረላት ሲሞኑ ቤሊስ በቶኪዮ ኦሎምፒክ በተናጠል ለተሳተፍባቸው ካቀደቻቸው ውድድሮች መውጣቷ ተሰምተዋል። በትናንትናው ዕለት ከውድድሩ ጋር በተያያዘ ጭንቀት ውስጥ በመግባቷ በሚፈለገው የአእምሮ ደህንነት ላይ አለመሆኗን በመጥቀስ ከቡድን ጂምናስቲክ ውድድር ያቋረጠችው ቤሊስ ዛሬ ጠዋት ደግሞ በቀሪ በተናጠል የሚደረጉ ውድድሮችም እንደማትሳተፍ አስታውቃለች። ከተጨማሪ ሕክምና ምርመራ በኋላ የአእምሮ ጤናዋ ላይ ተኩር አስፈላጊ በመሆኑ እዚህ ውሳኔ ላይ እንደደረሰች በዩናይትድ ስቴትስ የጂምናስቲክ ተቋም ትዊተር ገጽ ላይ የሰፈረው መልእክት ያሳያል። ፊሊፒንስን በታሪክ ለመጀመሪያ ጊዜ ለወርቅ ሜዳሊያ በቃቻት ሄድሊን ዲያዝ ወደ ሀገሯ ስትመለስ በሽልማት ተንበሽብሻለች። በሴቶች 55 ኪሎ ግራም ክብደት ማንሳት ውድድር ባለድል ሆነችው ዲያዝ የፊሊፒንስ ባለሥልጣናትና ባለሀብቶች 40 ሚሊዮን ፔሶ ከ35 ሚሊዮን የኢትዮጵያ ብር በላይ ለመሸለም ቃል ገብተዋል። ከዚህ በተጨማሪ የመኖሪያ ቤቶች፣ መኪና እንዲሁም የዕድሜ ልክ ነጻ የአውሮፕላን ትኬት ይጠብቃታል። ዛሬ ወደ ሀገሯ የተመለሰችው ዲያዝ እነዚህን ሽልማቶች መቀበል የምትጀምረው ግን ለሰባት ቀናት በለይቶ ማቆያ ውስጥ ካለፈች በኋላ መሆኑ ተሰምቷል። ዘገባው የአሶሼትድ ፕሬስ ነው። በየደቂቃው የሚለዋውጠውን የሜዳሊያ ሰንጠረዥ ስለተቆጣጠሩት ሀገራት ጥቂት እንበል። ይህ ዜና በተጠናቀረበት ሰዓት በአጠቃላይ የሜዳሊያ ብዛት እየመራች ያለችው ሀገር ዩናይትድ ስቴትስ ናት። በአጠቃላይ 31 ሜዳሊያዎችን አግኝታለች። ቻይና በ27፣ የራሽያ ኦሎምፒክ ኮሚቴ ደግሞ በ23 ሜዳሊያዎች ይከትላሉ። በንጹህ የወርቅ ሜዳሊያዎች ብዛት ግን ጃፓን የሀገራት ቁንጮ ሆናለች በ13ት ወርቅ፣ ቻይና በ12 ወርቅ፣ ዩናይትድ ስቴትስ ደግሞ በ11 የወርቅ ሜዳሊያዎች ጃፓንን ይከትላሉ። ይህ በእንዲህ እያለ የኢትዮጵያ ኦሎምፒክ ቡድን የአትሌቲክስ ተወዳዳሪዎች ከነገ ጀምሮ የማጣሪያ ውድድሮቻቸውን ያከናውናሉ። በነገ ዕለት በሴቶች 800 ሜትር የማጣሪያ ውድድር የወርቅ ውሃ ጌታቸው ተፎካክራለች። በወንዶች 3000 ሜትር የመሰናክል ሩጫ ማጣሪያ ደግሞ ላሜቻ ግርማ ወደ ቀጣዩ ዙር ለማለፍ ይፎካክራል። ሀብታሙን፣ ለዘገባው አመሰግናለሁ። ለሰዓቱ ያለን ዜና በዚሁ ያበቃል። እኛም ቆንጅት ታይን ለዘገባዋ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 21 2013 ዓ.ም ዝግጅታችንን ነው በማዳመጥ ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአትሊዮ የአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አር በአህዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን አብይ ርዕስ እናስደምጣችሁ። የክልሉ መንግስት የጠራውን የክተት ጥሪ መቀበላቸውን እና ወደ ግንባር ለመዝመት ዝግጁ መሆናቸውን የባህር ዳር ከተማ ነዋሪዎች ገለጹ። የውጭ ኃይሎች በኢትዮጵያ መንግስት በአሸባሪነት የተፈረጀውን ህወሀትን መደገፍ ያቁሙ ሲሉ በትዕይንቱ አደባባይ ለወጣው ህዝብ ንግግር ያሰሙት የባህር ዳር ከተማ ምክትል ከንቲባ ዶክተር ድረስ ሳህሉ ናቸው። ዛሬ በባህር ዳር ከተማ በብዙ ሺዎች የሚቆጠር ህዝብ ለህልውና ዘመቻው ድጋፍ ለመስጠትም ሰልፍ ወጥቷል። ሰልፉን የተከታተለችው አስቴር ምስጋናው ናት። ወደ ዘገባው ንለፍ። የአማራ ብሔራዊ ክልላዊ መንግስት የህልውና አደጋ ተጋርጦብኛል ብሎ ካወጀ ወዲህ በአማራ ክልል የተለያዩ ከተሞች አደጋውን ለመመከት በሚል አደባባይ ወጥተው ድጋፉን የሚገልጸው ህዝብ ከቀነ ቀን እየተበራከተ ነው። ካለፈው ሳምንት መገባደጃ አንስቶ ተመሳሳይ ሰልፎች በእንጅባራ፣ ጎንደር፣ ደብረ ማርቆስ፣ ደብረ ብርሃን እና ሌሎች ከተሞች ተካሂደዋል። በዛሬውም ዕለት በባህር ዳር ከተማ በአስር ሺዎች የሚቆጠር ህዝብ አደባባይ ወጥቶ ስሜቱን የገለጠበት ሰልፍ ተካሂደዋል። በሰልፉ ላይ ያገኘሁት አቶ አበበ እንዲያውቄ የክልሉ መንግስት የጠራውን የክተት ጥሪ መቀበሌን ለማረጋገጥ ነው ሰልፍ የወጣሁት፣ ይላሉ። እንግዲህ የክተት አዋጁን የአማራ ክልል ጥሪ ካደረገበት ጀምሮ መላው አርባ ሚሊዮን ህዝብ ተቀብሎታል። ይኸው ዛሬ ባህር ዳር ምድር አንቀጥቅጥ የሆነ ሰልፍ ነው። አሜሪካ እጁን ያንሳ። ወይዘሮ ጎንደሪት አያሌውን በተመሳሳይ ለመንግስት ያለኝን አጋርነት ለማረጋገጥ ነው ዛሬ አደባባይ የወጣሁ ነው ያሉት በሀገሪቱ ላይ የተደቀነው ጦርነት ስላለ አማራ ለይቶ ለማጥቃት ስለሆነ እኛም ደግሞ አብረን ከወንድሞቻችን ጎን ተሰልፈን የመጀመሪያ እርዳታ እንሰጣለን። ምግብም እናድላለን። ጥይትም ከሆነ ከሰለጠነ እንተኩሳለን። ወንድ ፍረው ብርሃነ ይባላሉ። ለማድሬድ ፈርሚያል ተዘጋጅቻ ያለው አሁንም የምንጠብቀውን ከመንግስት ብቻ ነው መመሪያ። አገር ከሌለ መኖር የለም። አገር ከሌለ ልጅ ማሳደግ የለም። ሰላም ከሌለ ምንም ነገር የለም። ስለዚህ እኛ አልፈን ትውልድ መተካት ነው አላማቸው። አቶ በላቸው በደንብ መራመድ ባለመቻላቸው በድጋፍ የሚሄዱ አካል ጉዳተኛ ናቸው። አረንጓዴ፣ ቢጫ፣ ቀይ ባንዲራ የያዘውን ሰንደቅ በጀርባቸው ይዘው ባንዲራውን እያውለበለቡ ከሰልፉ መሀል አግኝቼ ስሜታቸውን ጠየቁ። በጭቆና ሲገዛ ቆይተዋል። ለማወንድሞ እኔ ካልገዛዋት ኢትዮጵያ ትፈርሳለች፣ ትበታተናለች ከዚያም አልፎ ትልቁ ጥላቴ አማራ ነው በሚል አማራ ህዝብ ላይ የምናወራረደው ሂሳብ አለ በማለት እንደገና አገራችን አንድነቷን ሲቀጥል በተሰናስነት መጥቻለሁ። የሀገር ፍቅርና የሀገር ስሜት አካል ጉዳተኝነት አያግደውም። አልችልም እንጂ ብችል በህርድ ደስተኛ ነኝ። በሰልፉ ላይ መልእክት ያስተላለፉት የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ የውጭ ኃይሎች ለሽብርተኛው ህወሀት ቡድን ድጋፍ ማድረጋቸውን ያቆሙ ሲሉ ጠይቀዋል። ዛሬ ላይ በሴራ ተወልዶ በሴራ ያደገው ትህነግ የሚዋጋው ብቻውን አይደለም ኢትዮጵያን ለማፍረስ ሌት ተቀን ከሚታትሩ የሀገራችን ታሪካዊ ጠላቶች ጋር ተቀናጅቶ ጭምር እንደሆነ ሊታወቅ ይገባል። ምረባውያን ዛሬ ላይ ህወሀት ህጻናትን በጦርነት እየናገረ ያዩ በማይካድራ ማጥፋት ወንጀል ሲፈጸም እየተመለከቱ ያልተነፈሱት አሸባሪው ቡድን መልሶ እንዲያሰራራ መንግስት እያካሄደ ያለውን ዘመቻ የተለያዩ ተጫራዎችን በመፍጠር ለማጠናቀፍ ሲሞክሩ ይታያሉ። በህወሀት መራሽ የህዲግ ዘመን የኢትዮጵያ መንግስት በሰብአዊ መብት አያያዝና ዲሞክራሲ ሲከሰስ እንዳልነበረ ሁሉ ዛሬ ለሽብርተኛው ጠበቃ እስከ መሆን ደርሰዋል። ይህ ህዝባዊ ሰልፍ ሁለት ዋና ዋና መልዕክቶችን እያነገበ ነው። የመጀመሪያው አሸባሪው ድነግ የሁሉም ኢትዮጵያውያን ቀራት መሆኑን አቋማችንን ያሳየንበት ሲሆን፣ ሁለተኛው ደግሞ ለዚህ ሀገር አፍራሽ ቡድን በማወቅ ቢሁም ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልክ የምናስተላልፍ ነው። የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤትም ከመንግስት ጎን በመቆም ትህነግን ለመመከት አጋርነቱን ይገልጻል ያሉት የምክር ቤቱ ተወካይ አቶ ይደግማሩ ናቸው። ህዝባችንን ከህልውና ችግር ለመታደግ ለነጻነት፣ ለእኩልነት፣ ለፍትህ እስከሆነ ድረስ የመንግስት የክተት አዋጅን በሙሉ ልብ ተቀብለን የፓርቲ የሃይማኖት የብሔር የጥላ ሴራ ሳይለያየን ከመቼም ጊዜ በላይ አንድ ሆነን ወደ ግንባር እንዘምታለን። የኢትዮጵያን አረም በጋራ እንነቅላለን፣ ድል እናደርጋለን። ኢትዮጵያ በኢትዮጵያዊ ልጆቿ ታፍራና ተከብራ ለዘላለም ትኖር። በተመሳሳይ ባለፈው ሳምንት መጨረሻ በጎንደር ከተማ በተካሄደው ሰልፍ ላይ ነዋሪዎቹ የውጭ ኃይሎች እጃቸውን ከኢትዮጵያ እንዲያነሱ ጠይቀዋል ሲሰሙ ሰንብተዋል። በሌላ በኩል ዛሬ የህወሀት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሁፍ ጠቅላይ ሚኒስትር አብይና የዘር ማጥፋት ወንበዴ ቡድናቸው ብለው የገለጹት አካል በቂ መረጃ የሌላቸውን ኢትዮጵያውያን በ ትግራይ ተወላጆች ላይ ለማንቀሳቀስ እየሞከሩ መሆኑን ልብ ሊባል ይገባል ብለዋል። ለውይይት ቸልተኛ በመሆን የዘር ማጥፋት ዘመቻቸውን እያባባሱ ይገኛሉ ያሉት አቶ ጌታቸው እኛ የተፈጠረውን ችግር በሰላማዊ መንገድ ለማስቆም በውይይት አስፈላጊነት ላይ ባለን መርህ የተመሰረተ አቋማችን ቀጥለናል ሲሉ ገልጸዋል። ህዝባችንን ከአብይ ጭቆና የመጠበቅ አስፈላጊነትም እንረዳለን ካሉ በኋላ የሚሆነው ወይ ውይይት ወይም ጦርነት ነው ብለዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያን ለማዳን እዘምታለሁ በሚል የአማራ ብሔራዊ ክልላዊ መንግስት ያስተላልፈውን የክተት ጥሪ የሚደግፍ ትዕይንተ ህዝብ በሰሜን ሸዋ ዞን ደብረ ብርሃን ከተማ ተካሂዷል። መስፍን አራጌ ዝርዝሩን ያስደምጠናል። የደብረ ብርሃን ከተማ ከንቲባ ደስታ አንዳርጌ ትህንቅ ሲሉ የጠሩት አካል በእያንዳንዱ አማራ በህይወት የመኖር ሰብአዊ ጸጋው ላይ አደጋ ጋርጧል፣ በእምነትና በቋንቋው ላይ ግልጽና አውዳሚ ጦርነት አውጇል ብለዋል። በሀገሪቱ የመንግስት ስርዓት የበላይ አገዛዝ በነበረበት ወቅት ይህን እኩይ ዓላማውን በቀጥታም በተልኳይ ተግባራዊ አድርጓል። ሺህ ምዕመናኖች ታርደዋል፣ ሚሊዮኖች ተፈናቅለዋል፣ ቤተ ክርስቲያኖች፣ ነዋዮች፣ ቅዱሳኖች ተቃጥለዋል። በለውጡ ወቅት ሳይቀር በመላው ሀገሪቱ ይህን እኩይ ተግባር አስፈጽሟል ፈጽሟል። አሁን ላይ በስተርጅና ወቅት ደግሞ ቤተ እምነትን የጦ የጦር መሳሪያ መጋዘን የፖለቲካና የውጊያ ማዘዣ በማድረግ ቤተ እምነቶችን እያረከሰ ይገኛል። ከዚህ አንጻር ዘመቻውን ህልውናን ለማስጠበቅ የሚደረግ ፍትሐዊ ዘመቻ ብለውታል። ኢትዮጵያ ለትህነት ረግጣትና እያቆዘቆዘ ሲዘርፋት ብቻ በአስፈርስ የሚመኛት ሁሉም የኢትዮጵያ ህዝቦች በእኩልነት መኖር እንዳሻን የሚል ጥያቄ ሲያነሱ የኢትዮጵያ ዘመን ተሻጋሪ የብሔራዊ ጥቅማችን ተጻራኒ ሀገራት ጋር በመሆን ኢትዮጵያን መፍረስ ለማስፈጸም ይዳከራል። ለእኛ ህዝብ ሀገር የአጥንት ፍላጅ ናት። የንግግር ጥራት የማይገልጻት ቅኔ ናት። ወገኖ ወገኖቼ፣ ሀገሩን እምነቱን ሕይወቱና ቋንቋውን ሊነጥቀው የመጣ ጥላት እስካለ ድረስ ምንቀረኝ ብሎ ሊዘነጋ ይችላል? ከዚህ በላይ ምን ዓይነት አደጋ በህልውና ላይ ልረጋለት ይችላል? የዓለም ፖለቲካ ፍትሐዊነት የመዳመጥ አዝማሚያ ባይኖረው ኖሮ እኛ ከገጠመን አሪያወስ ቡድን አንጻር መላው የሰው ዘር ከጎናችን ሊቆይ የሚገባ ነበር። ሆኖም እኛ በፍትሐዊ ጦርነትና በቅዱስ ጦርነት ተሸንፈን የማናውቅ ነን። ይህንንም የአባቶቻችን አኩሪ ታሪክ የምንደግም ነን። በአካል በስነ ልቦናና በስልጠና ዝግጁ ሆኖ መጠበቅ እንደሚያስፈልግ አመልክተው በክልሉ ርዕሰ መስተዳደር አገኘሁ ተሻገር የተላለፈውን የክተት ጥሪ በመቀበል መሳሪያ ያለ ሁሉ ለዘመቻው እንዲዘጋጅ አሳስበዋል። መሳሪያ ይዞ መዝመት የማይችል ከሆነ መሳሪያውን መዝመት ለሚችል ማስረከብ አለበት። በዘመቻው ለሚጓዙ ጀግና የአማራ ዘማቾች እያንዳንዱ ቤተሰብ ወዳጅ ዘመድና ጎረቤት ደረቅ ስንቅ አስቸኳይ በተዘጋጀ በተቀላጠፈ መንገድ ስንቅ አዘጋጅተው መስጠት ለክረምት የሚሆን የዝናብ ልብስ ሌሎችንም ስራዎችን መስጠት ያስፈልጋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ግርማ የሽጥላም በሁሉም መስክ የሚደረገው ድጋፍ ተጠናክሮ እንዲቀጥል መልእክት አስተላልፈዋል። ተዋጊ የሰው ኃይል በበቂ ቁጥር የስነ ልቦናና ወታደራዊ ቁመናውን አዘጋጅተን ማቅረብ ይጠይቃል። በዚህ በኩል መላው የሰሜን ሸዋ ወረዳና ቀበሌዎች በእያንዳንዱ አካባቢ በቀበሌ ከመቶ በላይ ወጣቶችን በማዘጋጀት በስልጠና ላይ በመሆናችን በእጅጉ ለማመስገን እንወዳለን። እነዚህ ወጣቶች ወደ ግንባር በመሄድ ለሚያደርጉት ፍልሚያ ደግሞ የስን የትጥቅና የገንዘብ ድጋፍ ያስፈልጋል። የሞራል ድጋፍ ያስፈልጋልና እና ይህን የጀመራችሁትን ሁሉ አቀፍ ድጋፍ ህወሀት እስክትቀበርና እስከ ወዲያኛው እስክትጠፋ ኢትዮጵያም አዲስ የትንሣኤ ዘመኗን እስክታበስር ድረስ አፍ ተልብ ሆነን እንድንሰራ እንጠይቃለን። በበርካታ ሺዎች የሚቆጠር የደብረ ብርሃን ከተማና የአካባቢው ነዋሪዎች ኢትዮጵያን ለማዳን እዘምታለሁ በሚል የክተት ጥሪውን በሰልፍ መደገፋቸውን ያደነቁት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ ታደሰ ገብረ ጻድቅ ናቸው። እሳቸው ሰልፉ ከሰ በላይ ሌላ ትርጉም አለው ባይ ናቸው። የራስ አበበ አረጋ ይርስ ሸዋ በዘመኑ አለ የተባለውን ዘመናዊ መሳሪያ የታጠቀውን ጣሊያን ኋላ ቀር በሆነ መሳሪያ፣ ነገር ግን በፍጹም ሙሉ በነበረው የሸዋ ወኔ ድል ያደረጉ ስመጥር ጅግኖች አፈራች ማጠነ ለምለም ሀገር ነች። ዛሬ ይህ የህዝብ ማዕበል የሚነግረን ለሁሉና ዘመቻው መሳካት ሁሉም ህዝብ ከመንግስት ጎን መሆኑንና ጁንታውን ላይ መለስ ለመጨረሻ ጊዜ ግብዓተ መሬቱን ለማፋጠን መዘጋጀቱንና ጠንካራ ደጀንነቱን ያሳያል። ፖለቲካም ሆነ የአቋም ልዩነታቸውን ይዘው ህልውና የማስከበር ዘመቻውን እንዲደግፉ ጥሪ አስተላልፈዋል። ዋና አስተዳዳሪው የአብሮነትና የህዳሴ ጉዟችንን በሽብርተኛው አይደናቀፍም፣ በሀገራችን ጉዳይ ላይ አንድ ለመሆን የፖለቲካ ልዩነታችን አይገድበንም፣ በአማራ ህዝብ ላይ የሚደርስ ግፍን በተባበረ ክንዳችን እንመክታለን፣ ኢትዮጵያን መበታተንና ማፍረስ ፈጽሞ አይቻልም። የሰሜን ሸዋ ዞን ሀገረ ስብከት ስራ አስኪያጅ መጋቤ ሐዲስ ነቃጥበብ አባቡ ከጥንት ጀምሮ በአባይ የመጠቀም ፍላጎት የነበራቸው ኢትዮጵያውያን ህልማቸው እውን የሆነበት ዘመን በመቃረቡ ኢትዮጵያ አሸንፋለች ብለዋል። ደገኛው ንጉሥ አጼ ዘራ ያዕቆብ የቆስጠንቲኖስ አባት አጼ ዳዊት የአባይ ውሃ ሁል ጊዜ የግብፅንና የሱዳንን ምድር እያራሰ ኢትዮጵያ ደርቃ አትቀርም ብለው ለመገደብ ሲመኙት የነበረው የአባይ ግድብ፣ ዳግማዊ ምኒልክ ሲመኙት የነበረው የአባይ ግድብ፣ ንጉሠ ነገሥት ኃይለ ሥላሴ ቀዳማዊ ይህን ትውልድ ይሠራዋል ብለው ከአይምሯቸው አመንጭተው ፕላኑን ሰርተው ያዘጋጁት የአባይ ግድብ ዛሬ በኢትዮጵያውያን በእኛ በልጆቿ እንባ፣ ደም፣ ላብ ተገንብቶ ለሁለተኛው የአባይ ሙሊት የውሃ ሙሊት በሰላም ተጠናቀው በማግስቱ ላይ በመገኘታችን እንኳን ደስ አላችሁ እንላችኋለን። የአባቶቻችን ልጆች ነንና የእነሱን አሻራ እንከተል በማለት መጋቢ አዲስ ጥሪ አስተላልፈዋል። ኢትዮጵያ ክብራችን ናት። ኢትዮጵያ ዘውዳችን ናት። ኢትዮጵያ ሞገሳችን ናት። ወንድሜ እውነቱን ልንገር ከኢትዮጵያ ውጭ አሜሪካ ሂድ፣ አውሮፓ፣ ሩቅ ምስራቅ ሂድ፣ አውስትራሊያ፣ ስደተኛ ነህ፣ መጻተኛ ነህ፣ እንግዳ ነህ። ባለ ሀገር የሆንከው በኢትዮጵያዊነት ነው። ክብርና ምስጋና ለእግዚአብሔር ይሁን። ሰልፈኞቹ የአገር መከላከያ ሰራዊት፣ የክልሎች ልዩ ኃይላት እንዲሁም የአማራና የአፋር ሚሊሻዎችን ተጋድሎ አድንቀው የኢትዮጵያ ትንሣኤ በሴረኞች አይደ አይደናቀፍም። የምንዋጋው ጦርነት የሕልውናና አገር የማዳን ዘመቻ ነው። በአማራ ሕዝብ ላይ የሚወራረድ ሂሳብ የለም የሚሉና ሌሎች መፈክሮችን ይዘው ወጥተዋል። በተመሳሳይ ሁኔታ በአፋር ክልል ሰመራ፣ አሳይታ፣ ዱብቲ፣ በርሃሌ፣ አብአላ፣ አዋጅ ሰባትና ሌሎች ወረዳዎች ተመሳሳይ ሰልፎች ሰሞኑን በተከታታይ መካሄዳቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። በሌላ በኩል በዚህ መስፍን አራጌ በዘገበው ዘገባ ላይ በተጠቀሱ ከተሞች የተነሱ ሀሳቦች ላይ በአሁኑ ሰዓት የትግራይ ክልልን እያስተዳደረ ከሚገኘው የህወት አመራሮች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በዛ አካባቢ የስልክ አገልግሎት ባለመኖሩ ምላሽ እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ ንለፍ። በድሬዳዋ ከተማና በተለያዩ የሶማሌ ክልል ዋና ዋና ከተሞች ባለፈው ቅዳሜ በገዳ ማየቱ ወይም ደግሞ ገርበ ኢሴ የተባለች በሁለት ወገን በምትጠራው ከተማ ታጣቂዎች በሶማሌ ተወላጆች ላይ ፈጸሙት የተባለውን ግድያና የንብረት ውድመት የሚያወግዙ ሰልፎች ተካሂደዋል። ድርጊቱን የፈጸሙት ለህግ እንዲቀርቡም ሰልፈኞቹ ጠይቀዋል። የድርጊቱን ፈጽሟል ተብሎ በተደጋጋሚ ስሙ የሚነሳው ኡጉጉማ የተባለው ታጣቂ ግን የጠቅላይ ሚኒስትር አብይ አህመድ መንግሥት ለውጥን ተከትሎ የትጥቅ ትግል አቁሟል ሲል የአፋር ክልል ይገልጻል። ግጭቱም በሶማሌ ክልል አወዛጋቢ ወረዳዎችን ለመጠቅለል የተጀመረው ትንኮሳ ነው ሲልም ይሞግታል። የድሬዳዋውን ሰልፍ የተከታተለው አዲስ ቸኮል ተጨማሪ ዘገባ አለው። በሶማሌ ክልል ከተሞች ማለትም በጅጅጋ፣ ደግሃቡር፣ ቀብሪ ዳሃር፣ ጎዴ፣ ሀርጌሌ፣ ፊልቱ ና ሽኒሌ ከተሞች ባለፈው ቅዳሜ በገዳማዊት ወይም በሶማለኛ ስያሜው ገርቤሴ ከተማ በንጹሀን ላይ ተፈጸመ ያሉትን ጭፍጨፋ ና የንብረቱ ውድመት የሚያወግዙ ሰልፎች ተካሂደዋል። በድሬዷ ከተማም ተመሳሳይ ዓላማ ያለው ሰልፍ የተካሄደ ሲሆን በዚሁ ሰልፍ በሺ የሚቆጠሩ የድሬዷ ነዋሪዎች ና የአስተዳደሩ አመራሮች ተገኝተዋል። በስፍራው ተገኝተው ንግግር ያደረጉት የአስተዳደሩ ከንቲባ አህመድ መሐመድ ቡህ በተፈጸመው ጥቃት የተሰማቸውን ሀዘን ገልጸው በህይወት ተርፈው ሀብት ንብረታቸውን ላጡ ነዋሪዎች የድሬዳው አስተዳደር አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። ምክትል ከንቲባ ከድር ጀዋርም ርም ተመሳሳይ ሀሳብን ያንጸባረቁት በተጎጂዎች የተፈጸመውን ጥቃት በአስተዳደሩ ስም እንደሚያወግዙት ገልጸው ፍትህ እንዲያገኙም ጥሪ አቅርበዋል። እንደ ድሬዳው አስተዳደር ማህበረሰባችንን ብቻ ሳይሆን ከሰብአዊ መብት አንጻርም የተፈጸመውን ግፍ የምንቃወም መሆኑን በዚሁ አጋጣሚ በራሴና በአስተዳደሩ ስም ልገልጽላችሁ ፈልጋለሁ። የሶማሌ ማህበረሰብ ሚፈልገው ሌላ ነገር አይደለም፣ ፍትህን ነው ሚፈልገው፣ ህክማን ነው ሚፈልገው፣ አዳላ ነው ሚፈልገው። ስለዚህ እንደ መንግስትም ወንጀለኞችን በተለይ የአጉጉማ የተባለው የሽፍታ ወንበዴ ህጻናቶች ላይ የወሰደው እርምጃ መንግስት ኃላፊነቱን ወስዶ አጠቃላይ እርምጃ እንዲወስድባቸው ለህግ እንዲቀርቡም እኛም እናንተ ጎን የምንቆሙ መሆኑን በዚሁ አጋጣሚ ለመግለጽ እፈልጋለሁ። የኢሳ ጎሳ ኡጋዛዊ ምክር ቤት ተጠሪ አቶ መሐመድ ዩሱፍ ጌሌ አጥፌዎች ለፍርድ እንዲቀርቡና የተፈናቀሉትም አስፈላጊውን ድጋፍ እንዲደረግላቸው ጠይቀዋል። እነዚህ አረመኔዎች የጨፈጨፉትን ህጻናት እና ያን ድርጊት የፈጸሙትን በጣም በጣም ጠንካራ በሆነ እስከ መጨረሻ እጅግ ጠንካራ በሆነ ቃላት እናወግዛለን እናወግዛለን። አንደኛው አላማችን ያንን ድርጊት ማውገዝ ነው። ولتنيا على ما من إذا لاي كمال መጀመሪያ ይሄን መልእክት ደግሞ በጥብቅ አሳስባላቸው በሶስተኛ ደረጃ ማስተላልፈው መልእክት ለሁሉም የሱማሌ ሕዝብ፣ የሬዳዋ ብቻ ሳይሆን በክልል አምስት የሚኖሩት ሶማሌዎች፣ ውጭ ሀገር የሚኖሩ ዲያስፖራዎች፣ ለሁሉም ሶማሌዎች እነዛ ለተጨፈጨፉ ወገኖቻቸው አለኝታ ሆነው ያሉትን በአቅም በጭንቅላት በንብረት በገንዘብ እንድደግፉም ጥሪዬን አስተላልፋለሁ። በወቅቱ የሀገር ሽማግሌዎች፣ እናቶች እንዲሁም የሶማሌ ክልል ንግድ ቢሮ ኃላፊ አቶ ባሽር ንግግር አድርገዋል። ባለፈው ቅዳሜ በገዳማይቱ ወይም ገርብኤሴ እንደተፈጸመ በተነገረው ጥቃት ከ350 እስከ 500 ንጹሐን መገደላቸውን የሶማሌ ክልል ምክትል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ ሮብሌ ለቪዮ አስታውቀው ነበር። ከዚህ ባሻገር 690 ሰዎች መከላከያ ካምፖስ ተጠልለው ህይወታቸው ማትረፋቸውንና ንብረታቸው ግን መውደሙን ገልጸውልን ነበር። የሶማሌ ክልል መንግስት ከዚህ በፊትም አዳይቱ በተባለች ሌላ ወዛጋቢ ቀበሌ ተመሳሳይ ግድያ መካሄዱን ተከትሎ አፋርና ሶማሌ ክልሎች በይገባኛል ወደሚወዛገቡባቸው ሶስቱ ቀበሌዎች እንዳይገቡና ውስጡን ቀበሌዎች የጸጥታ ስራ የፌዴራል መንግስት እንዲሰራው ስምምነት ተደርሶ የነበረ ቢሆንም ታጣቂዎች በከተማዋ ነዋሪዎች ላይ ጥቃት ለመፈጸማቸው የፌዴራል መንግስትን ተወቃሽ ያደረገ መግለጫ አውጥቶ ነበር። የቀዳሚውን ጥቃት ተከትሎ ከጅቡቲ ወደ ድሬዳዋ የሚመጣው መንገድና የኢትዮ ጅቡቲ የባቡር ሀዲድ ጥቃቱን በሚቃወሙ ወጣቶች ተዘግቶ ቆይቷል። ጥቃቱ ከደረሰ ማግስት ጀምሮ እስከ ዛሬ ጠዋት ድረስ ዝጎኑ የቆየው መንገድና ሀዲድ ዛሬ ከሰዓት ጀምሮ ዱሬ እስከተባለች ቀበሌ ድረስ በከፊት መከፈት መጀመሩን ስማቸው መጥቀስ ያልፈለጉ አመራር ለቪዮ አስታውቀዋል። በሌላ በኩል በትላንትናው ዕለት ገዳማይቱ ወይም ገርቤሴ አካባቢ ከባድ ጦርነት እንደነበረ ከሁለቱም ወገኖች ያገኘነው መረጃ ያመለክታል። በአሁኑ ሰዓት የገርቤሴ ወይም ገዳማይቱ ከተማ በማን ስር እንዳለች የተጣረሱ መረጃዎች ናቸው እየቀረቡ ያሉት ል በኩል መረጃ ለማግኘት ላለፉት ሶስት ቀናት ያደረግናቸው ተደጋጋሚ ጥረቶች አልተሳኩም። በክልሉ አደጋ መከላከል ቢሮ እንደሚሰሩ የገለጹሉን አቶ ከድር መሐመድ ግን በሶማሌ ክልል የሚቀርቡ ውንጀላዎችን አይቀበሉም። የአፋር ክልል ልዩ ኃይል በሰሜን በኩል አሸባሪ ካሉት ህወሀት ጋር ጦርነት ውስጥ እንዳለና አርዱፍ ወይም እጉጉማ የተባሉ ታጣቂ ቡድንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ትጥቅ መፍታቱን በአሁኑ ሰዓት በአፋር ክልል የታጠቀ ቡድን አለመኖሩን የሚገልጹት በገዳማይቱ ወይም ገርቤሴ ከተማ የተፈጸመውን ጥቃት በተመለከተም ጥቃቱን የሶማሌ ታጣቂዎች ጀምረውት የአፋር አርብቶ አደሮች የሚሰጡበት ሊሆን ይችላል ሲሉ ግምታቸውን አስቀምጠዋል። ግጭቱንም የይገባኛል ጥያቄ የሚቀርብባቸውን ሶስቱን ቀበሌዎች ለመጠቅለል ካለ ፍላጎት ጋር አያይዘው ነው የሚያቀርቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። እንደ አውሮፓውያን የቀን አቆጣጠር ጥር 6 2 ፕሬዝዳንታዊ ምርጫ ውጤትን ለመቀልበስ በቀድሞ ፕሬዝዳንት ትራምፕ ደጋፊዎች የተፈጸሙትን ክሶች ለመመርመር የተሰየሙት የዩናይትድ ስቴትስ ሕግ አውጪዎች ትላንት ማክሰኞ የአራት የሕግ አስከባሪዎችን ስሜት የተሞላ ንግግር አዳምጠዋል። የተሰየመው ኮሚቴ የቀድሞ ፕሬዝዳንት ትራምፕ በአመጹ ውስጥ የነበራቸውን ተሳትፎም እንደሚመረምር ተመልክቷል። የምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የላከችልንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የቀድሞ ፕሬዚደንት ትራምፕ ደጋፊዎች የ2020 የምርጫ ውጤት ለመቀልበስ የምክር ቤቱ ህንፃ ላይ ጥቃት ከፈጸሙ ወዲህ ባለፉት ስድስት ወራት ውስጥ የሪፐብሊካን አባላት በዕለቱ የደረሰውን ከፍተኛ ጉዳት ሲያጣጥሉት ቆይተዋል። የምክር ቤቱ ጠባቂ ፖሊስ አባላት ግን ትናንት ማክሰኞ በሰጡት ቃል ይህን ውድቅ አድርገውታል። በምክር ቤቱ ፖሊስ የሆኑት አምሳ አለቃ አኩሊያኖ ጎኔል እንዲህ ይላሉ። በዚያን ቀን በምክር ቤት ውስጥ የተከሰተው የመፈንቅለ መንግሥት ሙከራ ነበረ። ሌላ አገር ቢሆን ኖሮ ዩናይትድ ስቴትስ ድጋፉ አንትልቅ ነበረ። ጎኔል በምክር ቤቱ በቀድሞ ፕሬዝደንት ደጋፊዎች በጭካኔ የተደበደቡ መሆናቸውን በመግለጽ የምስክርነት ቃላቸውን ከሰጡት አራት የህግ አስከባሪዎች መካከል አንደኛው ናቸው። ሌላኛው መስካሪ በዋሽንግተን አካባቢ የፖሊስ መምሪያ አባል የሆኑት ማይክል ፋኔን ናቸው፣ እንዲህ ብለዋል። At some point during the fighting, I was dragged from the line of officers and into the crowd. I heard someone scream. I got one. ተቀጣጣይ መሳሪያ ወሰዱ። ከዚያ በኋላ በቡጢና ጠንካራ ብረት መስሎ በተሰማኝ ነገር ይደበድቡ ይጀመረ። ጥቁሮችን የሚዘልፉ ያልተገባ ፀያፍ ቃል በመጠቀም ይራገሙና ይጮሁ የነበሩ ወደ ሃያ የሚሆኑ ሰዎችን የተቀላቀሉ ሌሎች ተሳታፊዎችም እንደነበሩ በምስክርነት ከቀረቡት የፖሊስ መኮንኖች አንዱ የሆኑት ሀሪዱን ተናግረዋል። በ ሁለት መቶ ዓመታት ውስጥ ለመጀመሪያ ጊዜ በምክር ቤቱ ላይ ተቃጥቷል ስለተባለው የከፋው አደጋ ምክንያት ለመመርመር በተቋቋመው ልዩ ኮሚቴ ፊት የተጀመረው የምስክርነት ቃል በስሜት የተሞላ እንደነበረም ተመልክቷል። ዴሞክራቱ የምክር ቤት አባል ቤኒ ቶምሰን እንዲህ ይላሉ። በዚህ ምርመራ ፖለቲካ ወይም ትብብር ቦታ የላቸው። ዋናው ኃላፊነታችን እውነታዎች ወዴት እንደሚመሩን መከተል ብቻ ነው። ይሁን እንጂ በምክር ቤቱ ከፍተኛው የሪፐብሊካን ተወካይ የሆኑት ኬቪን መካርቲ እሳቸው ያቀረቡትን ሁለት የኮሚቴ አባላት ከኮሚቴው እንዲወገዱ መወሰናቸውን በመግለጽ የምክር ቤቱ አፈ ጉባኤ ናንሲ ፔሎሲን ተችተዋል። አፈጉባኤዋ ፔሎሲ ለኮሚቴው የሚመርጡት እሳቸው ብቻ የሚፈልጉትን ጥያቄዎች ብቻ የሚጠይቁ ሰዎችን ነው። ስለዚህ ያ ኮሚቴ ተቀባይነት የሌለውና የሚያቀርበውም ሪፖርት ውድቅ የተደረገ ኮሚቴ ነው። ማንም ሊያምነው የማይችል ቅጥፈት ነው። የሪፐብሊካን ፓርቲ አባላት ትራምፕን በመቃወማቸው ከአመራር የተወገዱትን ሊስ ቼኒን ጨምሮ በኮሚቴ ውስጥ የታቀፉት አባሎቻቸውን ሳይቀር እየተሟገቱ ነው። ቼኒ ትራምፕ አመጹን በማነሳሳት የነበራቸው ትክክለኛ ድርሻ መመርመር አለበት ባይ ናቸው ነው ት ሪ ሚት በዚያች ዕለት ዋይት ሀውስ ውስጥ በእያንዳንዷ ደቂቃ ምን እንደተከሰተ ማወቅ ይኖርብናል። ከጥቃቱ በፊትና በኋላ የነበረውን እያንዳንዱ ስልክ፣ እያንዳንዱን ንግግር፣ እያንዳንዱን ስብሰባ ማወቅ አለብን። በመርማሪው ኮሚቴ ውስጥ የተሰየሙት ሰባቱ ዴሞክራቶች ለሰባት ሰዎች ሞት ምክንያት የሆነውን አመጽ አስመልክቶ ያላቸውን ድርሻ ለማወቅ የቀድሞ የዋይት ሀውስ ረዳቶችን በምርመራዎቻቸው ውስጥ ለማካተት የሚፈልጉ ይመስላል። በምስክርነት ሂደቱ የተሰማ ያለው አሳዛኝ ሁኔታ ሊለውጥ የቻለው በኮሚቴ ውስጥ ካሉት ሪፐብሊካኖች መካከል አንዱን ብቻ መሆኑ ዩናይትድ ስቴትስን ዝና ለመመለስ ባለው ጥረት ላይ የራሱን ድርሻ እንደሚኖረው ተመልክቷል። የሪፐብሊካኑ ተወካይ አዳም ኪዚንገር እንዲህ ይላሉ። እንደምታውቁት ዲሞክራሲ በመጥፎ ቀኖቻችን የሚተረጎም አይደለም። ይልቁንም ከእነዚህ መጥፎ ቀናት እንደምን አድርገን እንደምንወጣና ተጠያቂነት እንዴት አድርገን እንደምንወስድ ይወስነዋል። በሕዝብ ተወካዮቹ ምክር ቤት የተሰየመው የምርመራ ቡድን እስከ አመቱ መጨረሻ ድረስ ምርመራውን እንደሚቀጥል ተመልክተዋል። ዘጋቢዎቻችንን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ከትላንት በስቲያ ጀምሮ የቀድሞ የኢትዮጵያ መከላከያ ሚኒስቴር ሚኒስትር አቶ ለማ መገርሳ በአሜሪካ ድምፅ ኦሮምኛ ቋንቋ ላይ ቀርበው መናገራቸውን እና ቀደም ሲል በማህበራዊ መገናኛ ላይ እርሳቸው እንዳሉት ተጠቅሶ የተሰራጨውን ሌላ ወሬ መነሻ አድርገው ስማቸው ያለ አግባብ እየተነሳ መሆኑን በመጥቀስ ማስተባበያ መስጠታቸው በፌስቡክና በትዊተር ከፎቶግራፋቸው ጋር ተዳብሎ በመሰራጨት ላይ ይገኛል። አቶ ለማ መገርሳ ቃለ ምልልስ እንደሰጡ ተደርጎ የተሰራጨው ወሬ በስምና በምስል የሚታወቁና በይፋ በሚጠቀሟቸው ገጾች ላይ ጭምር የተሰራጩ ሲሆን፣ በተጨማሪም አድማጮቻችን በስልክና በኢሜይል ትክክለኛውን መረጃ እንድንሰጣቸው ጠይቀውናል። ሆኖም አቶ ለማ መገርሳ ለቪኦኤ አፋን ኦሮሞ ምንም አይነት ቃለምልልስ አልሰጡም። የአሜሪካ ድምጽ የአፋን ኦሮሞ ቋንቋ አገልግሎት ዋና አዘጋጅ ነሞ ዳንዲ በጉዳዩ ላይ እና የቋንቋዎች ዘገባ አቀራረብን ጨምሮ ተጨማሪ ምላሽ እንዲሰጠን ጠይቀነዋል። እኔም አንቺም የምናውቀው ጉዳይ ነው። ቃለምልልስ ወይም ሌላ አይነት ፕሮግራም በሚኖርበት ጊዜ ሁሉ ጊዜ በስታፍም ይሁን ሪፖርተሮቻችንም ቢሆን አሳቡ ቀድሞ ነው የሚቀርበው። ኤዲተሮች፣ ማኔጂንግ ኤዲተርስ ሁሉም ያውቁታል። ተጨማሪ አሳብ ካለ ይጨመርበታል። ፕሮግራም እያዛል። በዚህ አይነት ነው ቃለ ምልልስ የሚደረገው እና በሌላ በኩል ደግሞ እንዲህ አይነት ቃለ ምልልስ በሚደረግበት ጊዜ ሁሉም ይቀበልና ያስተላልፋል። እንዲህ አይነት ነገር በተለይ የቀድሞ የኢትዮጵያ መከላከያ ሚኒስትር ሚኒስትር እንደ አቶ ለማ መገርሳ አይነት ሰው በምጠየቁበት ጊዜ ሁሉም ሶስቱም ቋንቋዎች ይተላለፋል እና አሳቡ ማቅረብ ብቻ ሳይሆን እንዲህ አይነት አለመጠየቅ በምደረግበት ጊዜ በጠዋቱ ኤዲቶሪያል ስብሰባችን ላይ ይቀርባል። የጥያቄው አላማ ሁሉም ነገር ይገለጻል። በዚህ አይነት ነው የሚደረገው እና በዚህ አኳኋን በቪኦኤ አፋን ኦሮሞ በኩል እንኳንስ አቶ ለማን አግኝተው ቃለምልስ ማድረግ ይቅርና አሳቡም አልቀረበም። የተደረገም ሙከራ የለም። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩት ተጽዕኖን በተመለከተ ከዚህ ቀደም በአሜሪካ ድምጽ ጋቢና ቪኦኤ በተሰኘው የጋቢና ማጣሪያ ፕሮግራም ላይ በስፋት ስናቀርብ የቆየን ሲሆን ከሚቀጥለው ሳምንት ጀምሮ በመደበኛው የሶስት ሰዓት ፕሮግራማችን የቪኦኤ ማጣሪያ በተሰኘ አዲስ ዝግጅት እንጠብቃችኋለን። ወደ ተከታዩ ዘገባችን እናልፋለን። አድማጮች፣ ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክረተሪ የሆኑት ቢለኔ ስዩም በወቅታዊ ጉዳዮች ላይ ለጋዜጠኞች ማብራሪያ ሰጥተው ነበር። ማብራሪያው የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተሰጠው መግለጫ የፌዴራል መንግስቱ የተናጥል የተኩስ አቁም ማወጁን ካሳወቀ በኋላ የመጀመሪያው ነው። ተኩስ አቁሙን ተከትሎ የመጡ ባላቸው ሂደቶች ላይም አተኩሯል። መግለጫውን የሰጡት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የተኩስ አቁሙ ዓላማ በተለይ የትግራይ አርሶ አደሮች የዝናቡን ወቅት በመጠቀም የእርሻ ስራቸውን እንዲያከናውኑ ለማስቻል ነበር ያ ግን ጠባጫሪነት ባሉት የህወሓት እንቅስቃሴ ምክንያት እንቅፋት እንደገጠመው ነው ያብራሩት። መንግስት ያወጀውን የተኩስ አቆም ተከትሎ ህወሓት ወደ ሌሎች ክልሎች የመስፋፋትና የጠባጫሪነት አካሄዱን ቀጥሎበታል። ስለዚህ ይህ በትግራይ ክልል ብቻ የተወሰነ አይደለም። ይህ የህወሓት ጥቃት ወደ አማራና አፋር ክልሎችም ቀጥሏል ነው ያሉት። ህወሓት ጦርነቱን መቀጠሉ በትግራይና በሌሎችም ክልሎች የሚገኙ አርሶ አደሮችና ሌሎች ነዋሪዎችን ኑሮ እያመሰቃቀለ መሆኑንም አመልክተዋል። የፕሬስ ኃላፊዋ ሲ communities in the Amhara and uh, Afar regions as well as within the Tigray. እናም ይህን እድል ማለትም የተናጠል የተኩስ አቁሙን አጋጣሚ የትግራይ አርሶ አደሮችንና በክልሉ የሚገኙ የሰብዓዊ ድጋፍ የሚሹ ወገኖችን ለመደገፍ ከመጠቀም ይልቅ እንደ ሰብአዊ ጋሻ የሚጠቀሙባቸውን ሲቪሎች በማነቃነቅ በአፋርና በአማራ እንደዚሁም በትግራይ ክልል የሚገኙ ማህበረሰቦችን እያወኩ ነው። በተለይም በአማራ ክልል የሚገኙ አርሶ አደሮች እና በአፋር ክልል የሚገኙ አርብቶ አደሮች ሕይወት ሁኔታውን ከማርገብ ይልቅ እያባባሰው በሚገኘው አሸባሪ ቡድን እየታወከ ነው። በሰብአዊነት ላይ የተመሠረተው የተኩስ አቁም ሁኔታውን የበለጠ እንዲያባብስ ዕድል ሰጥቶታል ነው ያሉት። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው አድሏዊ ሲሉ የገለጹትን የዓለም አቀፉን ማህበረሰብ አትያይም ተችተዋል። International community has been quite mute when the civilians are being used as human shields የትግራይ ህዝብ የደህንነት ጉዳይ ሲያስተጋቡ የነበሩ በርካቶች አሁን ህዋት የእርዳታ አቅርቦት መንገድን ሲዘጋ፣ ይቃወሙኛል ያላቸውን የትግራይ ተወላጆች ሲገድል፣ ህፃናትን ለውትድርና ሲመለምል፣ በዚህ ጉዳይ ላይ መረጃዎችና የተማረኩትን ምስክርነት አይተናል። እንደዚሁም ሲቪሎችን ሰብአዊ ጋሻ እንዲሆኑ ሲያደርግ፣ በተጨማሪም ህዋት ግጭቱን ወደ ሌሎች ክልሎች በመውሰድ ጥቃት ሲፈጽም ዝምታን መርጠዋል። የመንግስት ኃይሎችና የአማራ ኃይሎች ከትግራይ ይውጡ የሚል በጉልህ የሚነሳ አባባል ነበር። አሁን ግን በአሸባሪነት የተፈረጀው ህወት ኃይሎች ወደ ሁለት ማለትም አፋርና አማራ ክልሎች ሲስፋፉ ትልቅ ዝምታ ነው ያለው። ይህ ለምን የሚል ጥያቄ ያስነሳል ነው ያሉት። በሌላም በኩል የህወት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በትዊተር ገጻቸው ባሰፈሩት ጽሑፍ ድል እየቀናን ነው ብለዋል። በተለይም የፌዴራል መንግስቱንና የአማራ ክልል ባለስልጣናትን አመራር ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራና ከአፋር እንደዚሁም ከሌሎች ጭቁን ህዝቦችም ሆነ ከሚልሻቸው ጋር አይደለም በማለትም አክለዋል። ባለፈው ሳምንት በዚሁ በኢትዮጵያ የትግራይ ክልል ላይ ያተኮረ ጥያቄ በዋይት ሀውስ ጋዜጣዊ መግለጫ ላይም ተነስቶ ነበር። ጥያቄው ህዋት የተኩስ አቁሙን ባለመቀበሉና ህጻናትን በውጊያ በመጠቀሙ ጉዳይ የባይደን አስተዳደር አቋም ምንድን ነው የሚል ነበር። በኢትዮጵያ ያለውን የመረጋጋትና የጸጥታ ሁኔታ ከልብ እንደሚመለከቱ የገለጹት የዋይት ሀውስ ቃል አቀባይ ምላሹን ግን ወደ ውጭ ጉዳይ ሚኒስቴር መርተውታል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ከዚህ ቀደም ሲናገሩ በድርድር ላይ የተመሰረተ የተኩስ አቁም አስፈላጊ መሆኑን አመልክተው ነበር። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ምሽት ፕሮግራማችንን ነው እያደመጣችሁ የምትገኙት ያስተናገድኳቸው ያለሁት ጽዮን ግርማን ስርጭቱን በማቀናበር ብርሃን ኃይሉ አብራን አለች። አሁን ወደ ንግድና ምጣኔ ሀብት። በአማራ ክልል የፋይናንስ ተደራሽነትና የቁጠባ ባህልን ለማሳደግ ጥረት እየተደረገ ቢሆንም ያለው የምጣኔ ሀብት ሁኔታ እንደ ሌሎች ክልሎች ሁሉ በዋጋ ግሽበት፣ በስራ አጥነት እሱንም ተከትሎ ባለው የዋጋ ውድነት ስር የሚገኝ መሆኑን የምጣኔ ሀብት ባለሙያው ለአሜሪካ ድምጽ ተናግረዋል። በባህር ዳር ዩኒቨርሲቲ የአካውንቲንግና የፋይናንስ ረዳት ፕሮፌሰር እንዲሁም የአማራ ባንክ አደራጅና የአማራ ባንክ የቦርድ አባል የሆኑት ዶክተር ለጤና እጅጉ በመላ ሀገሪቱ የሚታየው የዋጋ ግሽበት የኢኮኖሚ ሁኔታ በአማራው ክልልም እየታየ መሆኑን ገልጸው በአግባቡ ካልተያዘ አሁን እንደሚታየው የጦርነት ችግር ሌላ ከፍተኛ ቀውስ ሊያስከትል እንደሚችል አስረድተዋል። ደረጀ ደስታ ነው ያነጋገራቸው። ፕሮግራሙን እንደሚከተለው አሰናድቶታል። ዶክተር ለጤናው እጅጉ በባህር ዳር ዩኒቨርሲቲ የአካውንቲንግ እና የፋይናንሲንግ ረዳት ፕሮፌሰር ናቸው። በአማራ ባንክ አደራጅነት የሰሩ ሲሆን የባንኩ የቦርድ አባል ናቸው። የአማራ የኢኮኖሚ የሽግግር ማዕከል የሚባል መንግሥታዊ ያልሆነ ድርጅት ፕሬዚደንትም ናቸው። የአማራ ብድርና ቁጠባ ተቋም ወይም አብቁተ እየተባለ በምሕጻረ ቃል የሚጠራው ተቋም ጸደይ ባንክ በሚል መጠሪያ ወደ ባንክነት ለመሸጋገር የምስረታ ጉባኤውን ካከበረ ወራት የተቆጠሩ መሆኑን አስረድተዋል። ጸደይ ሲሆን የማይክሮፋይናንስ አገልግሎት ሰጪነቱን ሳይተው መሆኑን ጠቅሰው በባንኩና በቁጠባ ማዕከሉ ስለሚኖረው ልዩነት እንደሚከተለው አስረድተዋል። ፋይናንስ ተቋማት ናቸው ሁለቱም ማይክሮ ፋይናንስ ባንክም፣ የፋይናንስ ተቋማት ዋና ስራቸው ፋይናንስን ቻናል ማድረግ ነው። ትርፍ ገንዘብ ካለበት ወደ ገንዘብ ወዳነሰበት ሴክተር ቻናል ማድረግ ነው ዋና ስራቸው ማለት ከቆጣቢው ወደ ተበዳሪ ነው። ቤዚክሊ ሪሶርስ ወይም ገንዘቡን ቻናል የሚያደርጉት መጀመሪያ ቆጣቢ ይሰበስባሉ ከዚ ያን ያበቅፋሉ። ሁለቱም ባንክ ማይክሮ ፋይናንስ እንደዚ አይነት ስራ ነው የሚሰሩት። ግን ብዙ ዲፈረንስ አላቸው። አንደኛ ታርጌት የሚያደርጉት ማርኬት ባንክ ያው የታወቀ ነው። በአብዛኛው ቁጠባ ከሰፊው ይሰበስባል ከባለ ሀብቶችም ከሰፊ ሁሉም ይሰበ ይመስላል ያንን ቁጠባ የሚያበድረው በአብዛኛው በእኛ ገር በሌላ ሀገር የባንኪንግ ፓርቲ በአብዛኛው ኮላተራል ኤንዲንግ ነው የሚጠቀሙት። ማለት ዋስትና ላለው እና የተሻለ ካሽ ፍሎ ላለው ቢዝነስ ነው በአብዛኛው የሚያበድሩ። ራሱ ማይክሮፋይናንስ ላይ ያው ገንዘብ ከተለያየ ምንጭ ያገኛሉ ከባንክ ትንሽ ለየት የሚያደርገው ማይክሮፋይናንስ ቁጠባ ይሰበስባሉ። እዚ አይነት የቁጠባ አይነቶች አሉ፦ የግዳጅ ቁጠባ፣ የውዴታ ቁጠባ፣ ብለንድሪሲንግ የሚባል አለ። ግን ማይክሮፋይናንስ በአብዛኛው ታርጌት የሚያደርጉት ድሀውን ነው እና ድሀው ደግሞ ኮላትራል የለው ማለት ዋስትና የለውም። የሚያሰዘው ህንፃ ምናምን ወይም መኪና ወይም ፊክስድ አሴት ስለሌለው ስለለለው ለመበደር ይቸገራል። መበደር ባለመቻሉ ደግሞ ያው ድህነት አዙሪት ውስጥ ይቀጥላል ማለት ነው ድሀው። ስለዚህ ይህንን ለመቀየር ያለ ዋስትና እንዴት ብድር መስጠት ይቻላል የሚል ኢኖቬሽን ነው የተፈጠረው ፋይናንስ የሚባለው አጠቃላይ በናይንቲን ሰቨንቲ ሲክስ አካባቢ ነው ባንክ ለንሽ የተጀመረው ግራሚን ባንክ በሚባለው፣ እና ያለ ዋስትና ለማበደር ወደ ግሩፕ ጋራንቲ ስኪም ነው የገቡት ማይክሮ ፋይናንሶች። የቡድን ዋስትና ማለት ለምሳሌ ወጣቶች ይሰባሰቡና በጋራ ሆነው አንድ ፕሮጀክት ይቀርጻሉ ወይም በጋራ ብድር ይወስዳሉ፣ ግሩፕ ሎን ይወስዳሉ። ከዛ ብድሩ ባይከፈል አንዱ ለአንዱ ዋስ ይሆናል ማለት ነው። አንዱ ሰው ለሌላው ዋስ ይሆናል። ስትወስድ ፊዚካል ኮላተራል ባንክ ይጠይቃል፣ ዲዛኞቹ ደግሞ የቡድን ዋስትና ይጠይቃል ይችላሉ ማለት ነው። አንዱ የፋይናንስ ተደራሽነት በተለያዩ ኢኮኖሚ እድገቶች ወይም ተጽዕኖ ሲያሳርፍ ወይም አስተዋጽኦ ሲያደርግ ይመስለኛልና፣ ለምሳሌ ስራ አጥን በመቀነስ ወጣቶችን ብድር ፋይናንስ አቅርቦት በማድረግ አንዳንድ ክልሎች እንደሱ እያደረግን ወጣቶች ድጋፍ እየሰጠን በአነስተኛ ስራ መስኮች ላይ እንዲሰማሩ የራሳቸውን እንዲችሉ እየረዳን ነው የሚል እና ስራ አጥነትን በዚያ መንገድ ለማስወገድ ጥረት እያደረግን ነው ብለውኛል። በአማራው ክልል እንደዚህ ያሉ ነገሮች አሉ። ምን ያህል ግንኙነት አላቸው የዚህ ቁጠባ የፋይናንስ ተቋማት እና ስርዓት ወጣቶችን በተለይ በማገዝ በኩል? ቅድም ጠቀስ አድርገውት ነበር የወጣቶች ነገር እና እዚህ ጋር ቢመልሱልኝ ብዬ ነው። የወጣት ስራ ፈጠራ ተመለከተ እንግዲህ አጠቃላይ በተለይ እስፔሻሊ መንግስት የወጣቶች ተዘዋዋሪ ፈንድ የሚባል ፈንድ አቋቁማ የቆየነ ይሁን የሚገኘው ሁለት ወጣቶች ፋይናንሺያል ተቋማት ብድር እንዲሰጡ የማድረግ ት ነው ለምሳሌ በአማራ ክልል የአማራ ብድርና ቁጠባ ተቋም የሚአይነት ብድር ይሰጣል። እንዲሁም ስፔሲፊካ የስምንት ፐርሰንት ነው ወለዱ፣ ራሱ በጣም ዝቅተኛ ነው። ወጣቶች ስራ እድል ይፈጠራል ተብሎ ነው የሚሰጠው። ይህን እንግዲህ ፈንድ የሚያስተዳደሩት የክልል ቴክኒክና ሙያና ጥቃቅን የሚባለው ትን ወጣቶችን ያደራጃል። ከዛ ስልጠና ይሰጣቸዋል። ከዛ አማራ ብድርና ቁጠባ ተቋም ብድር ይወስዳሉ፣ ሰርቶ ይመልሳሉ። ነው የከተማ አስተዳደሩ ደግሞ የመስሪያ ቦታ ሼድ ምናምን ይሰጣቸዋል። ደግሞ ብዙ ጊዜ የሚ ፋይናንሽል ተቋማት ኮምፕሌን የሚያደርጉት ወጣቱ በትክክል ተበድሮ አይመልስም በጣም ዲፎልት ይበዛል እዚህ አካባቢ ላይ ብድሮ አይመልስም የሚል ቅሬታ ከተቋማት አካባቢ ይሰማል። በተለይ ከአማራ ድና ቁጠባ ተቋም ሌላ የፋይናንስ ተቋማት በዚዘር ላይ የሚሰሩት በዚተለ የኢትዮጵያ ልማት ባንክ እንደዚህ አይነት ስራ ይሰራል። ያው ፕሮጀክት ፋይናንስ ወይም ሊዝ ፋይናንስ ስለሚሰራ ልማት ባንክ ካፒታላቸው ለምሳሌ ከአምስት መቶ ሺህ እስከ ሰባት መቶ ሚሊዮን ብር ለሆኑ የሊዝ ፋይናንስ ወይም ማሽናዊ ሊዝ ይሰጣል። በቅርቡ ራሱ ዳሽን ባንክ እንደዛ ጀምረዋል ማይክሮን ሰዎች ሙሉ ኢንተርፕራይዝ ጋር ወይም ጥቃቅንና አነስተኛ ሰ ብድር ፋሲሊቴት የማድረግ ስራ በናሽናል ቴሌቪዥን የሚተላለፍ የሆነ የኢንተርፕረነርሺፕ ውድድር ሁሉ ፕሮግራም አላቸው። አንዳንድ የሚንቀሳቀሱ ፕራይቬት ባንኮችም አሉ፣ ላይክ ዳሽን ባንክ ማለት ነው። በአብዛኛው ግን ስራው የሚሰራው በአማራ ብድርና ቁጠባ ተቋምና ኢትዮጵያ ልማት ባንክ በኩል ነው። ባንኮቹ ብቻ ሳይሆን ፊዚካሊ ስራ ፈጠራ ኮሚሽን የሚባል አለ። በክልል ደረጃም ያው ተመሳሳይ በዳርኮለ ጥቃቅና አነስተኛ መስሪያ ቤቱ ማኔጅ የሚደረግ ነገር አለ። ሙቃዎች አሉ፣ ግን ካለው አንኢምፕሎይመንት ወይም የሥራ ቁጥር አንጻር በቂ ነው ወይ ብዙ ችግሮች ያሉበትም ወይ? ሴሌክሽኑ ላይ፣ ወጣቶችን መረጣ ላይ፣ ማሰልጠን ላይ፣ ስለ ብድሩ ግንዛቤ ሰጡ የመስጠት ላይ፣ ብድሩን በትክክል ማስመለስ ነገር ላይ ያው ብዙ ችግሮች አሉ። የኑሮ ውድነቱ በተለ በሌሎች አካባቢዎች በስፋት ነው የሚነገረው። በአማራው ክልል ላይ እንዴት አድርገው ሊገልጹት ይችላሉ? የኢኮኖሚ ውድነቱ ያመጣው በተለይ በባንክም ላይ በፋይናንስም ላይ በ በተለያዩ በህብረተሰቡ ኑሮ ላይ በምን መንገድ ነው? በጣም ከባድ ነው። የኑሮ ጫና በደንብ ማኔጅ ያልተደረገ በደንብ ሴክተር ማለት የኑሮ ልብነት ነው በቃ መንግስት ብዙ ጊዜ ፖሊሲ ኤንቫይሮመንቱን ብሔራዊ ባንክን በሚያወጣው ፍሬምወርክ ጊዜ የሚውሉት ኢንፍሌሽን ትልቁ ቻሌንጅ ነው። ማኔጅ እናደርገዋለን በባንኪንግ ሴክተር ፖሊሲ እና በመሳሰሉት ወይም ምርትን በመጨመር ግን ስል ሚኒንግፉል ቼንጅ የሌለበት እና ከፍተኛ የሆነ የህብረተሰብ ሮሮ ያለበት ሴክተር ነው። ይሄ ደግሞ ትልቅ ተሽታ ነው ለኢኮኖሚው እና ብዙ ዲስሎኬሽን ሲያመጣል። ለምሳሌ በየቀኑ እየተጎሳቆለ ነው ሶሳይቲው ሪል ኢንካሙ እየቀነሰ ስለሚሄድ ብዙ ጊዜ ም ስ ያለውን ተናግረናል ማለት ከፍተኛ የሆነ ዲስኮንቴንት ይፈጥራል። ማኔጅ እየተደዘጋገ ነው በሪል ሴክተሩም በፋይናንሻል ሴክተሩ በፋይናንሻል ሴክተሩ ኢንፍሌሽኑ በኢንትረስት ሬት ታይዋል። ለምሳሌ ሀይ ኢንትረስት ሌንዲንግ ሬት የሚያሳይ የዋጋ ግሽበቱ ነገር የጠቅላይ ሚኒስትሩም አሁን በቅርቡ ምክር ቤቱ በተናገሩት ላይ አንስተውታል። መንግስት ሊያስወግደው የቻለ ነገር አይመስልም። የዋጋ ግሽበቱ ጉዳይ አለ፣ በኮቪድም ጉዳይ በአለም አቀፍ ደረጃም ያለ እንደገና ደግሞ አሁን የወቅቱ የጦርነት ያለመረጋጋትም ሁኔታ ሁሉ ተጨምሮበት ነው ያለው የሚመስለው። ኢኮኖሚውና እነዚህ ነገሮች ጋር አያይዘውስ ለምሳሌ በጀትም አውጥቷል ሰሞኑን ተከታትለውት ከሆነ እነሱን ሁሉ አንድ ላይ አድርገው ምን ሊነግሩን ይችላሉ? ቤዚካሊ ያለው ተርቡላንስ በአጠቃላይ ለኑሮድነቱና ፎከስ ለማጣታችን ያንን ማኔጅ ለማድረግ መንግስት ቤዚካ የሚቸገረበት ያው ኮቪድ አጠቃላይ ኢኮኖሚውን በማዳከም ፕሮዳክሽን ወይም ሰፕላይ ሳይዱን በመቀነስ ለኑሮድነት አስተዋጽኦ አርጓል። ኮቪድ ራሱ የሀገሪቱ ፖለቲካል ኢንቫይሮመንት ምርጫም ነበረ። ከዛ ደግሞ አሁን የሚቀጠለ ጦርነት አለ። ያው ጦርነት እንደምታውቀው ዋ በጣም ዲፊካልት ነው። በጦርነት ጊዜ ሁሉ ነገር ወደዛ ስለሚቻለል ስለሚደረግ ፕሮዳክቲቭ ሴክተሩ ላይ የፎከስ ማጣት ይቸግራል እና በትክክል የሚያመርተው ስፍር ትክክል አያመርትም። ኢቨን ሪሶርሶቹም ወደ ጦርነቱ ዲስሎኬት ስለሚደረጉ ማለት ነው የመንግስት ጃፎችን የመንግስት ደሞ ኢንፍራስትራክቸርን በለው ማንኛውም ሰፖርት ወደዛ ስለሚሄድ ኢቨን ከእዛ ጦርነቱ ራሱ የሚፈጠው ብሎ የዲፕሎማሲ ፕሮብሌም እና ከውጭ የሚመጣውን የፎሬን ብሎ ሲዲያ የፎሬን ኢንቨስትመንት ይባላል ብድር እርዳታ በሙሉ የመቀነስ ነገር ስላለ አጠቃላይ ኢኮኖሚውን የማቀዛቀዝ እንትኑ ከፍተኛ ነው። አድማጮቻችን ከዶክተር ለጤናው እጅጉ ጋር ያደረግነው ውይይት በዚህ አልተጠናቀቀም። ሙሉውን ዝግጅት በድረገጻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለዘገባው እናመሰግናለን። አድማጮች ስትከታተሉ ያመሻችሁት ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮ የሚተላለፍላችሁን ወይም ደግሞ ሲተላለፍላችሁ የቆየውን የአማርኛ ቋንቋ ዝግጅታችንን ነው። በዝግጅቶቻችን ላይ ያሏችሁን አስተያየት በሆርን አት ቪኦኤ ኒውስ ዶት ኮም ላይ በ ኢሜይል ብታደርሱን ይደርሰናል። አስተያየት ካላችሁ፣ ጥቆማ ካላችሁ ላኩልን። ሃሽታግ ቪኦኤ አምሃሪክ ትዊተር ገጻችን ነው። በትዊተር ገጻችንም ላይ ተከተሉን፣ አስተያየቶቻችሁን አድርሱን። ጥቆማም ካላችሁ ስጡን። አት ቪኦኤ አምሃሪክ የፌስቡክ ገጻችን ነው። በዚያም ላይ እንዲሁ ስርጭቶቻችንን በቀጥታ እናስተላልፍላችኋለን፣ መከታተል ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በዌብሳይታችንም ላይ እንዲሁ ተከታተሉ። እንግዲህ ለምሽቱ ያሰናዳናቸው ዝግጅቶች ባይጠናቀቁም ሁሌም እንደምንላችሁ የአንድ ሰዓቱን ፕሮግራማችንን አጠናቀን ሀምሳ ስምንተኛው ደቂቃ ላይ እንገኛለን። በነገው ምሽት ደግሞ ሌሎች ፕሮግራሞችን ይዘን እንመለሳለን። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምንሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ከጃኖ ባንድ ድምፃውያን መካከል አንዷ የሆነችውን ዜማ እንጋብዛችኋለን። በእኛ በኩል ሰላም እደሩ። በነገው ምሽት ፕሮግራማችን እንገናኛለን። It's an I